በአለፈው ዓመት በጊኒ ኢኳቶሪያል በማላቦ ከተማ የአፍሪካ ህብረት አባል ሀገሮች የመሪዎቹ ጉባኤ የእርሻን ምርትና የአርብቶ አደሩን ውጤት በከፍተኛ ቁጥር ማሳደግ በሚመለከት ውሳኔዎችን ማሳለፋቸው ይታወሳል። የዚህም ዋነኛው የውሳኔው አካል ረሃብን ማስወገድ እና ለዚህም ተግባር ስልት እንዲቀረጽ የሚል ነው። በዚህ መሰረት የኢጋድ አባል ሀገሮች ከተለያዩ ዓለም አቀፋዊ ይዘት ካላቸው እርዳታ ሰጪ ድርጅቶች ጋር በስልቱ ላይ ተዋይተዋል። አስተባባሪው በአፍሪካ ህብረት የምግብና የሥነ ምግብ ዋስትና ዘርፍ ኃላፊው ላይላ ሎልጎሳሪግ ስለ ይዘቱ ዓለም አቀፍ የህብረተሰቡ አካላትም ሆኑ እያንዳንዳቸው አባል ሀገራት አስቸኳይ ለሚሆኑ ተግባራት ሁሉ መተባበር ያለ ነው። ይህንን የተቀረጸውን እቅድ ማስፈጸሚያ ለሚውለው የገንዘብ ወጪ በጋራ የሚመድቡት ነው የሚሆነው። ንዑስ ክፍለ ሃገሮቹ በርካታ ናቸው። ይህንን እቅድ ለማስፈጸም ምን ያህል በጀት ተመድቦ ይሆን? አሁን የተመደበው ወጪ ካለን የስራ ግዙፍነት አይበቃም። ከአንድ ሚሊዮን ዶላር ዝቅ ያለ ነው። ይህ ግን ገና ለመንደርደሪያ የተመደበ ነው። በቀጣዩ በስፋት ለምንቀሳቀስበት እና እቅዳችንን ተግባራዊ ለማድረግ ተፈጻሚነቱን በበቂ እየጠበቅን ነው። በዓለም የምግብ ድርጅት በፋኦ በኩል በምስራቅ አፍሪካ አስተባባሪው ዶክተር ፓትሪክ ኮርማዋ የእርሻ ውጤትን ማሳደግ ብቻ ሳይሆን የህብረተሰቡን የመሸመት አቅምን ማሳደግም ያሻል ይላሉ። ዩ ካን አክቹዋሊ ፐርቼዝ ፉድ ኢፍ ዩ ኢምፕሩቭ። ምግብ ለመሸመት የህብረተሰቡን የመግዛት አቅም ማሳደግ ይጠበቃል። ስለዚህ በአፍሪካ የእርሻን ምርት ማሳደግ ብቻ አይደለም የሚጠበቀው፣ ማምረትም ካለብን በዘላቂነት እንዲኖረው ማድረግ ያስፈልጋል። ሀገራት ማምረት የማይችሉበት ደረጃ ላይ ከተገኙ ወይም ደግሞ በቂ ተፈጥሯዊ ሀብት ከሌላቸው የኢኮኖሚው እድገት፣ የሥራ ዕድል መክፈት፣ ጤናማ የሆነ የገቢ ምንጭ በማደላደል ምግብ ለመሸመት የሚያስችለውን አቅም መገንባት አማራጭ የሌለው የሚሆነው በጥቅሉ በአፍሪካም ሆነ በአካባቢው ንዑስ ክፍለ ዓለሙ ከረሃብ ነፃ ከማድረጉ ነው። ዓላማችን የኢጋድ አባል ሀገሮች በጉባኤው የተሳ ያለፉት ተጠሪ ከፍተኛ ባለሙያ የአካባቢ ጥበቃ ኃላፊ ዶክተር ደባልቀው በርሄ ስለ ድርቁም ሆነ ስለ ረሃቡ ለዘላቂው መፍትሄ ዘዴ የሚያስረዱት ዲቨሎፕመንት ከሌለ አቅም እንደሌለ ተቆጥሮ አብዛኛው ከዲቨሎፕመንት ጋር ምትግል ማድረግ እንዳለብን የሚያሳይ ነው። አይ ይህንን በአንድ ጊዜ የሚያልቅ አይደለም። ሩት ኮዙ በጣም የቆየ ነው። ምክንያቱም የአካባቢያችን ሁኔታ ሲታይ መሬቱ ተራኩተዋል ደኑ ተራኩተዋል፣ ሁሉም ሁሉም እና ያንን ሪሃብሊቴት ካላደረግ ይህንን በአንድ ጊዜ ልንቋጨው አንችልም። ስለዚህ በኢኮኖሚው ሳይድ ብቻ መታየት ያለበትም ኢኮኖሚያችን በዝ የሚያደርገው በኢንቫይሮንመንቱና በአካባቢው ያሉ ናቹራል ሪሶርሶች ናቸው። እነሱ በደንብ ካልተያዙ ኢኮኖሚያችንም ሬዚሊየንሱም ሊኖር አይችልም። ስለዚህ የአካባቢያችን ድህንነት በተለይ ደግሞ አካባቢው የውሃ ሁኔታ በደንብ ካልያዝ ነው ያንን በአንድ ጊዜ አድሬስ እናደርገዋለን ብለን አናስብም። ጌታቸው ተድላ ሀይሌ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ